አስራ ሰባት ቀን ተሳሃለኒ እግዚኦ እስመ ሃመምኩ ተሳሃለኒ እግዚኦ እስመ ሃመምኩ ተሰሃለኒ እግዚኦ ስማመምኩ ወተሀውከት እመኣት ወተሀውከት እመኣት ዓይን ነፍስ የኒ ነፍስ የኒ نفسي <applause> ياني وكرسي ياني